የባይደን አስተዳደር ትናንት ሐሙስ ባወጣው መግለጫ ሩሲያ በዩናይትድ ስቴትስ ትልቁን የኢንፎርሜሽን ቴክኖሎጂን የመረጃ መረብ በሚያስተዳድረው የሶለር ዊንድ ድርጅት ላይ የስለላና የጥቃት ዘመቻ በመፍጠር እንዲሁም የሀያ ሀያ ምርጫ ላይ ተጽዕኖ ለማሳደር መሞከሯን ተከትሎ ጠንካራ የኢኮኖሚ ማዕቀብ የጣለባት መሆኑን አስታውቋል። ይህን አስመልክቶ የዋይት ሀውስ ዘጋቢ ፓትሲ ውዳክ ስዋራ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ዩናይትድ ስቴትስ ትናንት ባወጣችው መግለጫ ሩሲያ የሳይበር መረጃ መረብን በመጠላለፍ የምርጫውን ሂደት ጣልቃ ገብታ በማደነቃቀፍና በሌሎች ጎጂ ድርጊቶቿ የበረታ ቅጣት የተጣለባት መሆኑን አስታውቃለች። ፕሬዚደንት ባይደን ለራሽያ ፕሬዚደንት ቭላዲሚር ፑቲን በዚህ ሳምንት መጀመሪያ ላይ ባደረጉላቸው የስልክ ልውውጥ ይህንኑ ያሳወቋቸው መሆኑን ተዘግቧል። ባይደን በዚህ ዓመት በአውሮፓ በሚደረገው ስብሰባም ፑቲን እንዲገኙ የጋበዟቸው መሆኑ ታውቋል። እንዲህ ብለዋል ባይደን Russia ዩናይትድ ስቴትስ ከራሽያ ጋር የመስራት ፍላጎት አላት፣ መኖርም ይገባዋል። ወደፊትም ይኖረናል። ራሽያ የዩናይትድ ስቴትስን ጥቅሞች መግዳት ስትፈልግ ግን አጻፋውን ምላሽ እንሰጣለን። ሁልጊዜም የሀገራችንን፣ የተቋሞቻችንን፣ የሰዎቻችንንና የአጋሮቻችንን ጥቅሞች ለመከላከል ደግሞ እንቆማለን። ዩናይትድ ስቴትስ በ2020 ፕሬዚደንታዊ ምርጫ ጣልቃ በመግባት ዶናልድ ትራምፕ እንዲመረጡ ጥረት አድርጋለች ከተባለችው ሞስኮ ጋር በተያያዘ አስር የሩሲያ ዲፕሎማቶችን ከአገሯ ያባረረች ሲሆን 32 የሚደርሱ ተቋማትና ግለሰቦችም ላይ ማዕቀብ ጥላለች። በተመሳሳይ መግለጫም የባይደን አስተዳደር ከራሺያ ጋር አብሮ ለመስራት እንደሚፈልግ አስታውቋል። ከአትላንቲክ ባሻገር የአዲሽቱ አሜሪካ የደህንነት ፕሮግራም ዳይሬክተር አንድሪያ ኬንዳል አብሮ ስለመስራቱና ስለመገፋፋቱ ጉዳይ እንዲህ ይላሉ። We'll see again this calibration and mix of both the confrontation and trying to create incentive for that engagement. በድጋሚ ይህንን አብሮ የመስራትና የመገፋፋት ፍላጎት የተደባለቀበትን ግንኙነት እንመለከታለን። በተለይም ለሞስኮ እጅግ አስፈላጊ በሆኑ ጉዳዮች ዙሪያ ማበረታቻ ለመፍጠር ጥረት ሲደረግም እናያለን። ለምሳሌ ከዩናይትድ ስቴትስ ጋር የሚደረግን ዘላቂና ስትራቴጂክ ግንኙነት የሩሲያው ፕሬዝዳንት በጣም ይፈልጉታል። እንደ ኢራን፣ አፍጋኒስታን ባሉ ንግግሮች ላይም ሩሲያም ከውይይቱ ጠረጴዛ ላይ እንድትጨመር ይፈልጋሉ። ስለዚህ እነዚያን ሁለቱ አቀራረቦች በማጣመር ግንኙነቱን ጠባቂ የሆኑ ነገሮችን ማስቀመጥ የሚቻል ይመስለኛል። ባለፈው ታኅሳስ ወር በአሜሪካ ፌዴራል ተቋማትና የንግድ ድርጅቶች ይፋ ለተደረገው የሶላር ዊንዱ የሳይበር ጥቃት ዋሽንግተን ለመጀመሪያ ጊዜ ሞስኮን በግልጽ ተጠያቂ አድርጋታለች። ከዊልሰን ማዕከል ሩሲያ የምትነዛውን የመረጃ ውዥንብር የሚያጠኑት ኒና ጃንኮቪች እንዲህ ይላሉ በሶላር ዊንድ በደረሰው ጥቃት ገና በደንብ ይፋ ያልተደረጉና ያልተደረሰባቸው ሌላ መግቢያዎች ወይም ለሌላ አደጋ የሚያጋልጡ ነገሮች ሊኖሩ ይችላሉ። ራሻ እነዚህን ነገሮች የምትጠቀምባቸው ከሆነ በሩሲያ የስለላ ተቋማቶች ላይ ምናልባትም በሩሲያ መንግስት ከፍተኛ ባለስልጣናትና ቤተሰቦቻቸው ላይ ያነጣጠረ ማዕቀብ ሊቀጥል ይችላል። ያ ደግሞ አሁንም ብዙዎቹ የማዕቀብ ጠበብቶችም የሚገፋፉት ይመስለኛል። ያለፉት ማዕቀቦች ሞስኮን ሊያንበረክኩ አልቻሉም። አሁን ግን ባይደን ከቀዳሚው የአክሲዮን ገበያ ላይ በሩሲያ የመገበያያው ገንዘብ ሩብልን በመጠቀም የሩሲያን ቦንድ የሚገዙ የአሜሪካ የፋይናንስ ተቋማትን ለማገድ ተጨማሪ ግፊት እያደረጉባቸው መሆኑ እየተሰማ ነው። ዋይት ሀውስ አስፈላጊ ከሆነ በሁለተኛው የአክሲዮን ገበያም የሚደረገውን ግብይት ማገድ እንደሚሻ ፍንጭ ሰጥቷል። የአሜሪካ ባንኮች ከ2019 አንስቶ ከሩብል ውጪ በሆኑ የአክሲዮን ገበያዎች የሩሲያን ቦንድ በመግዛት የንግድ ልውውጦችን እንዳያደርጉ ታግደዋል። የዋይት ሀውስ የፕሬስ ሴክሬታሪ ጄንሳኪ እንዲህ ይላሉ ይህ ማለት 80 ከመቶ የሚሆነው የሩሲያ ሉዓላዊ ዕዳ በተለይም በሩብል የሚፈጸመው አብዛኛው ግብይት በማዕቀባችን የተካተተ አይደለም። አሁን ግን ወደዚህም ክፍል እየገባን ነው። ይሁን እንጂ አሁንም ግን ወደፊት ለመሄድ ብዙ አማራጮች አሉን። በራሽያ የክሬምሊን ሰዎች የተባለውን ክስ በሙሉ ያስተባብላሉ። የራሽያው የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ እንዲህ ይላሉ። እንደዚህ ያለው ጠባጫሪነት ባህሪ በእርግጠኝነት አጸፋው ይመለስለታል። ለማዕቀቡ ምላሽ መሰጠቱ የማይቀር ነው። ማዕቀቦቹ የመጡት ራሽያ ወታደሮቿን በዩክሬን ድንበር አቅራቢያ ማከማቸት ጀምር ነው። በአካባቢው በዩክሬን መንግስትና ራሽያ በምትደግፋቸው ኃይሎች መካከል ላለፉት ሰባት ዓመታት የቀጠሉ ግጭትን የሚያባብሱ ነገሮች አሁንም አሉ። የእርምጃው ሌላው ምክንያት ራሽያ በአፍጋኒስታን የነበሩ የዩናይትድ ስቴትስ እና አጋሮቿን የጦር ሰዎች ለማስገደል ቅጥር ነፍሰ ገዳዮችን አሰማርታለች የሚለውን ክስ እንደሚገኝበት ተመልክቷል።